የሰብአዊ መብት ኮሚሽነር አዲሱ ገብረ እግዚአብሔር በሰብአዊ መብት ኮሚሽን በኩል በሀገሪቱ በተከሰቱት ግጭቶች ሳቢያ የተፈናቀሉ ዜጎችን በሚመለከት ስለተግባራቸው ያስረዱት በዚህ ከአካባቢ ሰዎች ስለመፈናቀላቸው በተመለከተ እንደምታውቁት ከ2009 ዓ.ም ጀምሮ ሪፖርት ለምክር ቤት ማቅረባችን ይታወቃል። ወቅቱ ያኔ በአማራ ክልል ጎንደር አካባቢ ላይ የነበሩ ተቃዮች በኦሮሚያም ክልል እንዲሁም ከጌዲዮ ዞን የተፈናቀሉት የተለያዩ ብሔር ብሔረሰቦችን አሁን ደግሞ በተለይ በኢትዮጵያ ሶማሌ እና በኦሮሚያ መካከል የተፈናቀሉትን ዜጎች ያው ሪፖርቱን አጠናቅረናል። ሪፖርቱ ዛሬ ነገ ይቀርባል ብለን እየጠበቅን ያለነው ለምክር ቤት ከሄደ እንግዲህ አንድ ሶስት ወር አካባቢ ሊሆነው ነው። ሪፖርቱ በነበሩት ሁኔታዎች ብለን ነው የምንገምተው። ሪፖርቱ እስካሁን እንድናቀርብ አልተጠራንም። ምክረ ሀሳብን በግልጽ አስቀምጠናል። የተጣሱትን የሰብአዊ መብት ድንጋጌዎችንም በግልጽ ለይተናል። ዜጎች በየትኛውም ስፍራ ተንቀሳቅሰው የመኖር መብታቸው መከበር አለበት ብለን እናምናለን። ይህንን እንዳልሆነ በተግባር ላይ ስንፈትሽ አንዳንድ ቦታዎች ላይ ይህንኑ ሕገ መንግስታዊ መብት እየተጣሰ እንደሆነ የምርመራ ሪፖርታችን አመላክተዋል። ዜጎች ከአካባቢያቸው የሚፈናቀሉበት ሁኔታ እያስተዋልና ያለ ነው። ይህንኑ እርምት እንዲደረግ ሁሉም ለሕገ መንግስቱ ተገዢ እንዲሆን በዚሁም መልኩም ሰፋ ያለ ሪፖርት ለምክር ቤቱ አዘጋጅተናል። እንግዲህ ምክር ቤቱ ከተወያየ በኋላም ደግሞ ሰፊ የሆነ ገለጻ ለሚዲያው የምንሰጥ መሆናችንን በዚህ አጋጣሚ መግለጽ እፈልጋለሁ። ለተከሰቱ ግጭቶች ባልተመጣጠነ ኃይል የሰው ህይወት በመቀጠፉ እና የተባበሩት መንግስታት የሰብአዊ መብት ኮሚሽነር በኢትዮጵያ ያካሄዱትን የጉብኝት ይዘት በመጥቀስ ኮሚሽነር አዲሱ ገብረ እግዚአብሔር በማያያዝ ያስረዱት የሰብአዊ መብት ኮሚሽን በ2008 ዓ.ም ያቀረበው ሪፖርት እንመልከት። እንግዲህ ኮሚሽኑ በጣም ተግቶ የሰራው በዚህ ግጭቶች ላይ የነበረውን ጥሰት በተመለከተ ነው። በ2008 ዓ.ም በአማራና በኦሮሚያ መካከል በአማራ ክልል በክልሉ ከቅማንት ብሔረሰብ ጋር ተያይዞ የነበረውን ግጭት በኦሮሚያም ደግሞ የነበረውን ሁከትና ብጥብጥ አስመልክቶ ተጠያቂነትን ሊያረጋግጥ የሚችል ሪፖርት አቅርበዋል። ለምሳሌ በአማራ ክልል ከቀማንት ብሔረሰብ ጋር በተያያዘ ግድያ ላይ የተሳተፉ የፖሊስ አካላት ተጠያቂ እንዲሆኑ ነው ኮሚሽኑ ለምክር ቤቱ ሪፖርት ያቀረበው። ምክንያቱም ያልተመጣጠነ ኃይል ኤክሴሲቭ ፎርስ ተጠቅመዋል ብሎ ነው። ከነቋንቋው ይሄ ነው ያለው። ምርመራ ሪፖርታችን ላይ ይህ ምርመራ ሪፖርታችንም ይፋ ለሁሉም አድርገናል። አንደኛ ይሄንን መታወቅ መቻል አለበት። በ2009 ዓ.ም ምረት ደግሞ ይሄንን ሁከትና ብጥብጥ በአማራም በኦሮሚያም በኮንሶም በጌዲዮም ላይ መቀጠሉ እናስታውሳል። ኮሚሽኑ አሁንም ሰፊ የሆነ የምርመራ ሪፖርት በሶስቱም ክልሎች ላይ ትኩረት የሰጠ ሪፖርት አቅርቧል። ለምሳሌ በኦሮሚያ ክልል ላይ ያልተመጣጠነ ኃይል የተጠቀሙት ይጠየቁ ይጠየቁና ያለ ኮሚሽኑ እንዲሁ ድንጋይ ሲወረውሩ በነበሩ ወጣቶች ላይ ግድያ የፈጸሙ ያ ያልተመጣጠነ ኃይል በትክክል ከሕጋዊነቱም አኳያ ትክክለኛ ባለመሆኑ ሊጠየቁ ይገባል ብነው ኮሚሽኑ ምክረ ሀሳብ አያይዞ ለምክር ቤቱ ያቀረበው። እዚህ መጥተው የነበሩ የዓለም አቀፉ የሰብአዊ መብት ኮሚሽን ከፍተኛ ኮሚሽነር፣ እሳቸውም እዚሁ ቢሮ ተገናኝተን ተነጋግረናል። ተጠያቂነትን ለማረጋገጥ የሚያቀርባቸው ሪፖርቶች ሁሉ በእንግሊዝኛ የተተረጎመ ስለሆነ አንብበውታል። ተጠያቂነትን ለማረጋገጥ የሚተጋ ተቋም ገለልተኛ ካልሆነ ያንን ማድረግ አይችልም። ተጠያቂ ያደረግናቸው የመንግስት አካላት ናቸው። ይህንን በትጋት በድፍረት መርማሪዎቹን አሰማርተው ትልቅ ጥረት ያለበት የምርመራ ሪፖርት የሚያቀርቡ ተቋም ገለልተኛ ባይሆን እንደዚህ አይነት ስራ ውስጥ አይገባም። ጌታቸው ተድላ ሀይለ ጊዮርጊስ ለዶቼ ቬለ ራዲዮ ከአዲስ አበባ